Voice of America. ላለፉት ስምንት ዓመታት በኤርትራ ሀሪና እየተባለ በሚጠራው የጦር ሰፈር ካምፕ ገንብቶ ለአማራ ሕዝብ ነጻነት ስታገል ነበር ያለው የአማራ ዲሞክራሲ ኃይል ንቅናቄ ዛሬ በባህር ዳር በመገኘት በኢትዮጵያ ሰላማዊ ትግል ለማድረግ መወሰኑን ገልጿል። አመራሩ ከ350 በላይ ሰራዊቱን ይዞ እንደ ገባም ነው ንቅናቄው የሚናገረው። በአገር አቀፍ ደረጃ ለሰራዊቱ መልሶ ማቋቋም ስራ ለመስራት ጽህፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ከቦታው ልካለች። ኤርትራ ጋሽባርካ ዞን ውስጥ ሀሬና ወታደራዊ የጦር ሰፈር ነበር ከስምንት ዓመታት በፊት የአማራ ዴሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከምስረታው በኋላ ፍትህና ዲሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች፣ ወታደሮችና አርሶ አደሮች ነበሩ። እድሜም ጾታም ሳይገድባቸው ስራቸውን ትተው ንቅናቄው ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳውን ንቅናቄው አማራጭ ትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎቹ የሚቆጠሩ የንቅናቄው ደጋፊዎች እና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስታዲየም ደማቅ አቀባበል ተደርጎለታል። ኢትዮጵያ ለክብርሽ ቁምናል በአንቺ ዙሪያ ሃምሳ አለቃ ጋሻው ወደ ሰባዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ትዳራቸውንና ስድስት ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሸፍጥ አናዶኝ ነው የገባሁት ይላሉ። እኔ ወደ ትግል የገባሁትኝ በመጀመሪያ ጊዜ በደርግ ዘመነ መንግስት በኤርትራ አስራ ሰባት ዓመት ተዋግቻለሁኝ አለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እውነት ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ ሁለት አመት ሰርቻለሁ። ግን ስሰራ ትግረኛ ከዚያ ስለተማር ትግሬ ነኝ ብዬ ነው የገባሁትኝ። ነገር ግን የገባሁበትኝ አላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይፈል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ላይ ሲኖር ለብዙ ጊዜ፣ ከዚያ ከሰራዊ በኋላ የማየው ስራ የማየው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም ማስቀያሚ መሆኑ ስለተረዳሁኝ ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከነ ትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልኬ ገባሁ። ከዚህን በኋላ በሰላማዊ ትግል ስታገል ቆይች። ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ ይህንን ሁኔታ ለመታገል ወደ አድሃን ታጋዮች ሊቀላቀል ያለው ሲቀላቀሉ ትዳር ልጅ ትተው ነው የሄዱት። ልጆችን ስድስቱ ልጆች ሁላት በቤት ላይ ይችለው ነው። ታጋይ ዝናንተ ነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዴሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች። ወደ ጫካ እንድገባ ያደረገኝ በግልም ሆነ በሕዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ውሃ የበላቸው ባሳ ላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። የወያኔ መንግስት ነፃነት ስለሌለው ለዛ ከሀገሬ እንድወጣ እና ትግል ቦታ እንድገኝ ተደርግ። ለሴት ልጅ ይከብዳል ብለሽ ታስቢያለሽ። ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከዚህ ደርሻለሁ። ሌላው አባቱን ለመቀበል የመጣው የ19 አመቱ ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና ሁለት እህቶችን እንዲሁም አንድ ወንድሜን ጥሎ ነበር በረሃ የገባው። ህይወት ፈታኝ ቢሆንም ለነጻነት ሲል የከፈለው መስዋዕትነት አስደስቶኛል ይላል። አባቴ ከአምስት አመቱ በኋላ ነው ያገኘት ማለት ከቤት ወጦ ከቤት የወጣበት ምክንያት ያው ነጻነቱ ለመታገል ለኛም፣ ለቤተሰቦቹ፣ ለሀገሩ ሰዎች በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ ነው የሰማነው። በእርግጥ ሁለት እህቶችና አንድ ወንድም አለን። አባቴ የራሱ መድኃኒት ቤት ነበረው። የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙ ነገር ሰው በዛ በኋላ ያለው ነገር ከባድ ነበር። ማለት እሱ ከሄደ በኋላ የእሱ ነበር ገቢያችን እሱን ያመጣው ገንዘብ በሱ በሚ ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው ሰምሰራ ፈልጋ ዘመድ ምናምን ቤት ፈልጋ የያዘችው፣ ብቻ እንደ በፊቱ አይደለም። ከኤርትራ ጦራችሁን ነቅላችሁ፣ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር መንበር ለአቶ ተፈሪካሳሁን ጠያቂ አነሳው። አዎ እንግዲህ ኤርትራ ሀገር ውይይቶችን አድርገናል። ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩ ነጣ ፈንታ በተመለከተ ሌላም ሌላም ብዙ ነገሮች አሉ የተነጋገር ናቸው። ታጋዩ የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሞያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ አርሶ አደሮች አሉ፣ ነጋዴዎች አሉ እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ትሪት እንደሚያደርጉ ነው የተነጋገርነው፣ የጨረስንም በዚህ ነው። የትጥቅ ትግላቸውን ፈትተው ለሚመጡ ሀይሎች በሀገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠየቂያቸው ነበር። የተቋቋመ ጽፈት ቤት አለ። በጠቅላይ ሚኒስትር ጽፈት ቤት የመልሶ ማቋቋም ፕሮጀክት ጽፈት ቤት ተቋቁሟል። በዚህ ፕሮጀክት ጽፈት ቤት አማካኝነት ከመከበላ አንስቶ እስከ መልሶ ማቋቋም ስራዎች ይሰራሉ። መልሶ ማቋቋሞች ምን ምን ናቸው? ምን ላይ እያተኩራሉ? መልሶ ማቋቋሙ አንደኛ በተመላሾቹ ዝንባሌ ላይ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ ራሳ ፍርጅ ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በሱ አማካኝነት የስራ ይፈጠርለታል። በዛ ስራ እድል መሰረት ራሱ እንድችል ይደረጋል። በዛሬው የአቀባበል ስነ ስርዓት ላይ የንቅናቄው መስራች ኮሎኔል አለበን የአማራ ብሔራዊ ንቅናቄ አመራሮች፣ የባህር ዳር ከተማ ከንቴባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር